በሾላ ኮቶቤ ጎሮ እንዲሁም በተለያዩ የአዲስ አበባ አካባቢዎች በአስፋልት አካፋይ የሚሸጡ የእርድ እንስሳት በገፍ የቀረቡ ቢሆንም እንደ ታላቅ ሃይማኖታዊ በዓል ገዢና ሸማቾች ግን ብዙም አይታዩም። በዋጋ በኩል የተጋነነ ጭማሪ ባይኖርም የኑሮ ውድነቱ ያስከተለው ሳይሆን እንደማይቀር የበግ ነጋዴዎች ነግረውናል። የስራ ባህሪ አስገድዷቸው በዓሉን ከቤተሰብ ተለይተው በስራ የሚያሳልፉት አንዱ የጥበቃ ሰራተኞች ናቸው። በቦሌ ክፍለ ከተማ በተለምዶ ገርጂ ወፍጮ ቤት እየተባለ በሚጠራ አካባቢ በኢትዮጵያ ንግድ ባንክ የጥበቃ ስራ ያገኘናቸው አቶ እያሱ እንዲህ አጫውተውናል።

ከዛ ንሷ መታ ምሳምታለኝ ሄደች። አሁን ማለት ነው አቶ እያሱ አብዛኛው የህይወታቸው ክፍል በውትድርና ያሳለፉ በመሆኑ በአመት በዓል ከቤተሰብ ተለይቶ ማሳለፍ ለሳቸው አዲስ እንዳይደለ፣ ሙያቸውን ስለሚወዱት እንደውም በበዓል ጊዜ በስራ ማሳለፍ እርካታ እንደሚሰጣቸው ነበረ ያጫወቱን። ስራ ስሁል ነው በቃ። ደስ የሚለኝ ደግሞ የነበርኩበት ስለነበርኩ በፊትም በሰራዊት በነበርኩበት ውጭ ስለምለል ቤት ከምውል ውጭ ነው የምውል ደስ የሚለኝ በቃ ምን በምን አንድ ቤት ልግለጽ? እኔ ለእኔ ግን ያረካኛል። በኢትዮጵያ ህዝብ በአገር ውስጥ ነው ያለ በውጭ ሀገር ያለን በፍቅር በሰላም በአንድ ለዚህ ደቂቃ ሰኮን ያደረሰን ጌታ ኢየሱስ ክርስቶስ እግዚአብሔር የተመሰገነ ይሁን። ሰላምና ፍቅር አንተም ጤናና እንጀራ ይስጥ ፍቅር ይስጥ። አገራችን ኢትዮጵያ ሰላም ይስጣት። ትልቁ አሁን በአሁን ሰዓት ያለ በዚህ ጊዜ ያለበት ሰዓት ሰላም ነው የምንፈልጋው፣ ከሁሉ ሰላም ሰላም ካለ ሁላ አለ በበዓሉ ሌላው የታዘብነው ነገር የዶሮ ዋጋ ከ300 እስከ 500 እንዲሁም ከዛም በላይ የተሸጠ ቢሆንም በሱፐርማርኬቶች የተበለቱ ዶሮዎች ከ180 እስከ 200 ብር ሲሸጡ ነበረ። በተለይ ወንድላጤዎች ፊታቸውን ወደ ግንጥል ዶሮዎች አዙረው ነበረ ማለት ይቻላል። የማህበራዊ ትስስር ዘዴዎችም በእንኳን አደረሳችሁ መልእክቶች ሲጨናነቁ አስተውለናል። በዚህ ከተለቀቁ ቀልዶች የብዙዎችን ቀልብ የሳበችውን እናካፍላችሁ። ሰውየው ለበዓሉ በገዝቶ ሊያርዳት አጠገቧ ሆኖ ቢላውን ይስባል። በጓ ሁኔታውን አይታ ምን ብትለው ጥሩ ነው? እባካት ረደኝ መግደል መሸነፍ ነው። ለዲ ደብልዩ ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም